ነቀምት ከተማ ውስጥ ትናንት ምሽት ላይ በአንድ ሆቴል ላይ በተጣለ የእጅ ቦምብ አደጋ አንድ ሰው ተገድሏል። ዘጠኝ ሰው መቁሰሉም ተሰምቷል። የለም ሰባት ነው የሚባል አለ። ችግሩ ግን ነበረ። ማምሻውን በዛው በአካባቢው የሚገኘውን ሪፖርተራችንን ናኮር መልካን በስልክ አግኝቸው ነበረ። ናኮር እንደምናመሸህ እንደምን አመሸ ሰለሞን ሰላም ነው ሰላም እግዚአብሔር ይመስገን ካንተ ጋር ብቻ ጥሩ ነገር አይሰማም እና እስኪ ምንድን ነው ነቀምት ከተማ ላይ የተፈጠረው ነገር አመሰግናለሁ ሰለሞን ትናንት አመሻሹ ላይ አንድ ሰዓት ገደማ ላይ ሶከም በሚባል ሆቴል ላይ ጥቃት ተሰንዝሯል የቦምብ ጥቃት ነበረ የሆቴሉ ባለቤት አቶ ፈለቀ አለሙ እንደነገሩኝ ከሆነ ተወረወረው የእጅ ቦምብ የአንድ ሰው ህይወት አልፏል። ዘጠኝ ሰዎች ደግሞ የመቁሰል አደጋ አጋጥሟቸዋል። ህይወቱ ያለፈው ሰው ከሌላ ቦታ ለልምምድ የመጣ ተማሪ መሆኑንም እንደዛው ጠቅሰውልኛል። የተጎጂ ቤተሰብን ለማግኘት ያደረግኩት ጥረት አልተሳካልኝም። የቆሰሉት ዘጠኝ ሰዎች አምስቱ የሆቴሉ ተገልጋዮች ደንበኞች ሲሆኑ አራቱ ደግሞ የሆቴሉ አስተናጋጆች መሆናቸውንም እንዲሁ ጨምረው የሆቴሉ ባለቤት አቶ ፈለቀ ነግረው ነግረውኛል ማለት ነው። ተገደለ የተባለው ተማሪ ወዲያው ነው ህይወቱ ያለፈው ወይስ ወደ ሆስፒታል ከተወሰደ በኋላ ነው? ይህንንም በተመለከተ ለማጣራት ወደ ነቀምቴ ስፔሻላይዝ ሆስፒታል ሄጄ ነበር። ሜዲካል ዳይሬክተሩ ወይም የሕክምና ክፍል ኃላፊውን ላገኛቸው አልቻልኩም። ደውዬላቸው ነበር፤ ስልካቸውን አላነሱልኝም። ግን ከተጎጂዎች መካከል ሁለት የሆቴሉ አስተናጋጅ የነበሩ ወጣቶችን አግኝቼ አነጋግሬ ነበረ። አንደኛው ታሪኩ የሚባል የሆቴሉ አስተናጋጅ የነበረ ልጅ ሲሆን ትናንት ምሽት ከሌሊቱ ዘጠኝ ሰዓት ላይ ጉዳቱ ሲብስበት ወደ ወለጋ ዩኒቨርሲቲ ሪፈራል ሆስፒታል እንደ ተሸኘና እዛ ህይወቱ እንዳለፈ መስማቱን ከተጎጂው ወጣት ለማረጋገጥ ችያለሁ። ይህንን መረጃ ግን ከከተማውም ሆነ ከሆስፒታሉ ለማረጋገጥ ያደረግኩት ጥረት አልተሳካልኝም ሰለሞን እያነጋገርካቸው ሰዎች ምናልባት የነገሩህ ነገር ካለ ምን ያህል ጊዜ ወስዷል የህክምና እርዳታ ለመስጠት ለእነዚህ ተጎጂዎች ወይም ትናንት እዚያ ፈጥኖ የደረሰ አካል ነበረ በወቅቱ በወቅቱ ፍንዳታው እንደደረሰ ወደ ሆስፒታል መወሰዳቸውን ነው የሰማሁት አንዳንዶቹ በባጃጅ ሌሎቹም እንዲሁ የህክምና አገልግሎት ያገኙበት ሁኔታ ነው ወደ ሆስፒታሉ ሄደው ምክንያቱም ሆስፒታሉ ብዙም ሩቅ አይደለም ከአካ አንዱ ተጎጂ እንደነገረኝ ግን እሱ በባጃጅ ነበረ ወደ ቦታው የደረሰው። ምሽት ላይ ሁሉም ወደ ሆስፒታሉ ህክምና ለማግኘት መድረሳቸውን ነው የነገረኝ ወጣቱ ማለት ነው። ከወጣቱ ለማረጋገጥ እንደቻልኩኝ ግን እሱ በራሱ ትራንስፖርት ባጃጅ በሚባለው መጓጓዣ ከጓደኛው ጋር ሆስፒታል ደርሶ ህክምና እንደተደረገለት ነው የነገረኝ፣ የሆቴሉ አስተናጋጅ የነበረው ታሪኩ የሚባል ወጣት ማለት ነው። ስለዚህ ያ ህይወቱ ያለፈው ተማሪ ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው። እነሱ ናቸው የወሰዱት ከደረሰ በኋላ። ይህንም በተመለከተ መረጃውን ለማጣራት በጣም ሞክሬ ነበረ ግን አላገኘውኝ። የሆስፒታሉን ዳይሬክተርም የህክምና ክፍል ኃላፊ ለመጠየቅ ስልክ ደውዬየላቸው ነበረ። ላረጋግጥ አልቻልኩም። አደጋውን ማን እንደጣለው፣ ለምን እንደጣለው ይታወቃል። ናኮር። አዎ ይህንን በተመለከተ የሆቴሉን ባለቤት ምንድን ነው ይሄ አደጋ ከምን የተነሳ ነው የደረሰው የሚል ጥያቄ ጠይቅያቸው ነበር። እሳቸው ከማንም ጋር የግል ቂምም ሆነ ጥላቻ እንደሌላቸው፣ ማንንም እንደማይጠረጥሩ ነው የነገሩኝ። ይህንን ጥያቄ ወደ ከተማው ምክትል ከንቲባ ይዤ ጎራብዬ ነበረ። አቶ ጫላ ገመዳ ቦምቡ መፈንዳቱን እንዲሁ አረጋግጠውልኛል።

ብሎ ኃላፊ ምት ሰጣ ሳለስከለ ድረስ ከበኋላ ያለውን አላማ ማወቅ አስቸግራል። የሚሆነው ይህንን ጥያቄ ይዤ የአካባቢው የማዘዣ ማዕከል ወይም ኮማንድ ፖስት አባል ናቸው ወደ ተባሉት ኮማንደር እና ስማቸውን ለጊዜው ማግኘት ወዳልቻልኩት ደውዬ ነበረ። በስፍራው አልነበርኩም፣ ስለዚህ ጉዳይ አላቅም የሚል መልስ ነው የሰጡኝ። ሌላ ታረቀኝ የሚባል የማዘዣ ማዕከሉ አባል ወደ ሆነ ግለሰብም እንደዛው ደውዬ እሳቸውም በአካል ካልመጣ መረጃውን አንሰጥም ነው ያሉኝ። ጽሕፈት ቤታቸውን እንዲነግሩኝ ስጠይቃቸው ስልካቸውን በመዝጋታቸው ደጋግሜም ስደውል ባለማንሳታቸው በዚህ ዙሪያ ተጨማሪ መረጃዎችን ለማሰባሰብ አዳጋች ሆኖብኛል። ሰለሞን በአቶ ፈለቀ አለሙ ሆቴል ላይ አደጋ ሲጣል የመጀመሪያው አይደለም ብለኸኝ ነበር ቀደም ብለህና፣ እስቲ ስለዚህ ትንሽ ዘርዘር አድርገህ ንገረኝ። ባለፈው ሳምንት ረቡዕ ከምሽቱ አንድ ሰዓት ተኩል ገደማ ፋክት በሚባል የአቶ ፈለቀ አለሙ ሆቴል ላይ ሌላ የእጅ ቦምብ ተወርውሮ ሰባት ሰዎች በቦታው መቁሰላቸውን ከሆቴሉ ባለቤትና ስራ አስኪያጅ መረዳት ችለን ነበረ። ይህንን ዘገባ ሰርተን ነበር። በወቅቱም እሳቸው የሚጠረጥሩት አካል እንደሌለ ነው የነገሩኝ። ሆኖም ግን በዛ ሰሞን በነቀምቴ ከተማ የአገልግሎት ማቆም አድማ እንደሚካሄድ በማህበራዊ ድረገጽ ተነግሮ እንደነበረና እሳቸው ግን እንደ ማንኛውም የከተማው አገልግሎት ሰጪ በጠዋቱ አገልግሎት መስጠት መጀመራቸውን ምናልባት ጥቃቱም አገልግሎት በመስጠታቸው የተሰነዘረ ሊሆን እንደሚችል ጥርጣሬ እንዳላቸው ነግረው ነበረ። ከዛ በኋላ የትናንት ምሽቱ ሌላ የቦምብ ፍንዳታ ሶከን በሚባል የራሳቸው ሆቴል ላይ እንዲሁ ድጋሚ ደርሷል ማለት ነው። ከዚህ ጀርባ ያለውን እኔ ማወቅ አልችልም፣ ለፈጣሪ አሳልፌ እሰጥቻለሁ የሚል መልስ ብቻ ነው የሰጡኝ። ባለፈው ሳምንት ግን ይህንን ያደረገ አካል መንግስት ተከታትሎ ቁጥጥር ስር አውሎ የበላይነትን እንዲያረጋግጥ ተጠይቀው እንደነበር ይታወሳል። የባለፈው ሳምንት ጥቃትን በማስመልከት ሶስት የተጠረጠሩ ሰዎች በሕግ ጥላ ስር እንደሚገኙ ነግረው ነበረ። እሱን ተከትሎ ግን ምክትል ከንቲባው ትናንት ምሽት የተደረገው የቦምብ ጥቃትን እንደሚያወግዙና ይህንን ያደረጉ አካላትን ክትትል በማድረግ በቁጥጥር ስር እንዲውሉ ህብረተሰቡም ተሳትፎ እንዲያደርግ ጥሪ አቅርበዋል። የከተማው የጸጥታ ሁኔታ ከጊዜ ወደ ጊዜ አስጊ የሆነ በመምጣቱ ህብረተሰቡ ውይይት እንዲያደርግና ወንጀለኞችን ወይም በወንጀል ድርጊት የሚጠረጠሩ ግለሰቦችን አሳልፎ እንዲሰጥ ጥሪ አቅርበዋል። ናኮር እንግዲህ ይህንን ሁኔታ እየተከታተል ከሰሞኑም ተጨማሪ ዘገባዎች ታደርሰናለህ። ሁለት ሳምንት ባልሞላ ጊዜ ውስጥ ሁለተኛ ሰው መገደሉ ነው በተመሳሳይ ጥቃትና እና ባለስልጣናቱም ከምክትል ከንቲባው በስተቀር ክፍት አይደሉም እስካሁን እና ለተጨማሪ ዘገባዎች ከሰሞኑ ደግሞ እንጠብቀሃለን፣ ዘርዘር ካለ ማብራሪያ ጋር። አመሰግናለሁኝ ለዘገባህ ናኮር እግዜር ይስጥልኝ። እኔም በጣም አመሰግናለሁ ሰለሞን።